እንግሊዞች የእስያና የመካከለኛው ምስራቅ ተወላጆችን የሚጠሩበት አንድ የስድብ ቃል አላቸው። የእንግሊዝ ጋዜጦች ደጋግመው ሲተቿቸው፣ አይ እኔ ያችን ቃል ጠሩና ስለሆንኩ ይሆናላ አሉ አሉ። ቦትሮስ ቦትሮስ ጋሊ ደግሞ በተቃራኒው ስኮች ውስኪ በውሃ ነፍስ ነው ይሉ ነበራሉ። ለምን ቢሏቸው እንግሊዞች ግብፅን ሰባ ዓመት ሲገዙ የለመድኩት ጥሩ ጣዕም እሱ ብቻ ስለሆነ መለሱ። ብዙ ተቃራኒዎችን አሰባጥረው የያዙ ናቸው። ከእንግዲህ ያው ነበሩ ነው የሚባለው። ቅብጥ ክርስቲያን ናቸው፣ ቤተሰቦቻቸው ክርስቲያኖች ይጨቆናሉ በሚባሉባት ግብፅ የናጠጡ ሀብታሞች፣ ዕውቅ ፖለቲከኞችና ምሁራን ናቸው። አያታቸው ቡትሮስ ጋሊም የግብፅ ጠቅላይ ሚኒስትር ነበሩ። እሳቸውም ረጅም ጊዜ ምክትል ኋላም ተጠባባቂ ውጭ ጉዳይ ሚኒስትር ሆነዋል። እንደ ቅኝ ግዛቱ ግንኙነት ወግ ብሪታንያ መማር ነበረባቸው፣ አላደረጉትም። ፓሪስ ተማሩ። አረብ ናቸው፣ ክርስቲያን ባለቤታቸው አረብ ግን የሁዲ ኋላ ግን አጠመቋቸው። ግብፃዊ ናቸው፣ አረብም አፍሪቃም ዲፕሎማት ናቸው። ግን ከግድምድሞሹ አነጋገር ይልቅ እንደ ቆለኛም አካፋን አካፋ ማለቱን ይወዳሉ። አውሮፓ አሜሪካኖች በዩጎዝላቪያው ጦርነት ብዙ ሰው ሞተ እያሉ ሲጎተጉቷቸው አፍሪካ ውስጥ ስንት ምስኪን ያልቃል ብለው ጠየቁ። መለሱም ይህ የሀብታሞች ውጊያ ነው ብለው አሜሪካኖች ከሶማሊያ የጦር አበጋዞች አሊ ምሕጂን ደግፈው ሁሴን አይድድን መውጋታቸውን ለማቆም ሲወስኑ ደግሞ የአሜሪካንን መርህ የቀየረው የሶማሊያ እውነት አይደለም አሉ ቆለኛው ዲፕሎማት። እህስ፣ አንዱ ምስኪን አሜሪካዊ ወታደር በገሚስ ተራቁቶ ሞቃዲሾ አውራ ጎዳና ላይ ሲጎተት መታየቱ ነው በአሜሪካኖቹ አስተሳሰብ ላይ ትልቅ ተጽዕኖ ያሳደረ። የሚያስቡትን እንደሚያስቡት የመናገራቸውን አባዜም ብዙዎች ቢያደንቁላቸውም ከጥቂቶች ግን ከዓለም ዘዋሪዎች ጥያቄም ነው ያተረፉት። ያኗ ዩናይትድ ስቴትስ አምባሳደር ማድሊን ኦልብራይት መንግስታቸው አረብ አፍሪቃዊውን ዲፕሎማት እንደማይፈልግ አልሸሸጉም ነበረም። ዋና ጸሐፊው ታላቅ ምሁራዊና ዲፕሎማሲያዊ ክሂል አላቸው። እንደ ተባበሩት መንግስታት ድርጅት ዋና አስተዳዳሪ ግን ያደረጉት አስተዋጽኦ ውስን ነው። የድርጅቱን የተሃድሶ ለውጥ ከማራመድ ይልቅ ጎታች ናቸው። ሰውየው ግን ከማይጋፏቸው ጋር መጋፋቱን አላቆሙም። በአፍሪቃና በአውሮጳ ጦርነት ሰበብ የሚመሩት ድርጅት ሲብጠለጠል፣ እንዴ፣ ሐቁን እንናገር እንጂ አሉ። ሶማሊያ፣ ሩዋንዳ፣ ዩጎዝላቪያ ለተፈጸመው ስህተት የተባበሩት መንግስታት ድርጅት ተጠያቂ አይደለም አላልኩም። እውነቱን እንነጋገር ከተባለ ግን ኃላፊነቱን አባል ሀገራትና ድርጅቱ እኩል መጋራት አለባቸው። ዋሽንግተኖች አልታገሷቸውም። ለሁለተኛ ዘመነ ሥልጣን እንዳይመረጡም ድምፅን በድምፅ በመሻር ሥልጣናቸው አገዷቸው። የመጀመሪያው አረብ አፍሪቃዊ ዋና ጸሐፊ፣ በአንድ ዘመነ ሥልጣን የተገደቡ የመጀመሪያው ዋና ጸሐፊም ሆኑ። በ1999 እንደ ጎርጎርያኑ አቆጣጠር ነው። ባሳተሙት ማስታወሻቸው የእስራኤልን መርህ በመቃወሜ፣ በኢራቅ ላይ ተጨማሪ ማዕቀብ መጣሉን ባለመደገፌ፣ ከሁሉም በላይ የድርጅቱን ነፃነት ለማስከበር በመታገሌ የከፈልኩት ዋጋ ብለውታል። ብዙዎቹ ምክንያቶቻቸውን የአሁኑ ዋና ጸሐፊ ፓንጊሙንም መሰከሩላቸው። ዘወርወር ባለ ቋንቋ ነው ታዲያ ሄ ሾድ ካሪጅ ለአባል ሀገራት ፈታኝ ጥያቄዎችን በማንሳት ጽናታቸውን አስመስክረዋል። የቢሮአቸውንና የባልደረቦቻቸውን ነፃነት ለማስከበር ተገቢ ትግል አድርገዋል። ቡትሩስ ቡትሮስ ጋሊም የኤርትራን ነፃነት ይደግፋሉ ተብለው በሚተቹ በሚወቀሱበት መሃል አዲስ አበባ ገቡ። የአደባባይ ሰልፍ ጠበቃቸው ሺ ዘጠኝ መቶ ዘጠና ሶስት ነበር፣ እንደ ጎርጎሮያኑ አቆጣጠር ከሞቃዲሾም እስከ ሳርየቮም ከኪጋሊም እስከ ባግዳድ የተቃውሞ ሰልፍ አልተለያቸውም። እንኳን ህዝባዊ ሰልፍ የጽንፈኞችን ተቃውሞ ካይሮ ውስጥ ለምጀዋለሁ ይሉ ነበር። ካይሮ ተወለዱ፣ ድፍን ዓለምን ዞሩ፣ ካይሮ ኖሩ፣ ካይሮ ሞቱ። ዘጠና ሶስት ዓመታቸው ነበራ።